ከምክር ቤት አባላት ከቀረቡ ጥያቄዎች በምርጫ የሀገሪቱ ሰላምና የህግ የበላይነት መከበር፣ የክልሎች መናቆርና የኢህአዴግ ውህደት፣ የአባይ ግድብ ግንባታና የግብፅ የተዳፈረ መግለጫ፣ ሙስና፣ የኑሮ ውድነት የተዳሰሱ አንኳር ጉዳዮች ነበሩ። በተለይ ኢህአዴግ በራሱ ችግር ውስጥ ባለበት ሁኔታና በአገሪቱ የሰላምና መረጋጋት ችግር ባለበት ሁኔታ የምርጫ ፍትሐዊነትና ውጤታማነት በተመለከተ ለቀረቡ ጥያቄዎች መንግስት፣ ህዝቡና የፖለቲካ ፓርቲዎች የቤት ስራዎቻቸውን ከሰሩ ምርጫው ማካሄድ ይቻላል ብለዋል። ችግር የሌለበት ምርጫ ተካሂዶ እንደማያውቅ በመጥቀስ በቅማንትና በአማራ መካከል በፖለቲካ አትራፊዎች ተፈጠሩ ለተባሉ ግጭቶችም ጠቅላይ ሚኒስትር ዶክተር አብይ ሲመልሱ በዚህ ድርጊት የተሳተፉ ከድርጊታቸው መቆጠብ አለባቸው። ሆኖም ግን ያጋጨን ኃይል ሌላ ነው ካልን መፍትሄ ስለማይመጣ ወደ ውስጥ ማየት ያስፈልጋል ብሏል። አያይዘውም በተለያዩ ክልሎች እየተፈጠሩ ስላሉ ግጭቶች በተመለከተ ከሰጡት ሰፊ ማብራሪያ በጥቂቱም የውጊያ ቀስቃሾች ሁልጊዜም አንድ አይነት ሰዎች ናቸው። በየትኛውም እድሜ ጠገብ የኢትዮጵያ ፖለቲካ ፓርቲዎች ውስጥ በኦሮሚያም፣ በአማራም፣ በትግራይ እድሜ ጠገብ የሚባሉ ፓርቲዎች በደንብ የኢትዮጵያ ህዝብ ያየ እንደሆነ መፍትሄ የሚመጣው በትጥቅ በትግል በውጊያ ብለው የወሰኑ ሰዎች ዛሬም አሉ፣ አልሞቱም። እነሱ ወጣት ማስገደል እንጂ መሞት አያውቁበትም። የዛሬ አርባ ዓመትም የዛሬ ሰላሳ ዓመትም አሁንም እነሱ ናቸው። ፓርቲ ቸርማን እነሱ ናቸው፣ ፓርቲ አስተባባሪ እነሱ ናቸው። የኢትዮጵያ ሕዝብ መንቃት አለበት። በውጊያ ነው ችግር የሚፈታው ብሎ የሚወስን አመራር ሞቶ ማሳየት እንጂ የድሃ ልጅ እያስገደለ እሱ መቀጠል ተገቢ አይደለም። በየጊዜው ግጭት እየቀሰቀሱ በዚያ ውስጥ መኖር የሚፈልጉ ሰዎች አሉ። በሁሉም ጫፍ ነው። ወጣቱ መንቃት አለበት። በግጭት ነው በክላሽ ነው ችግር የሚፈታው ብለው የሚያስቡ ሰዎች የዘመኑ ጭንቅላት የላችሁም እና ጡረታ አውጡ ማለት አለበት። እነሱን እያደመጠ ወደ ግጭት መግባት ትክክል አለ። ግብፅ በኢትዮጵያ ህዳሴ ግድብ ላይ በየጊዜው ስለምታወጣቸው መግለጫዎችም እንዲህ ነበር ያሉት። ለምንድን ነው ችግር የሚነሰራቸው እንደሆነ። ተከዜን ስንሰራ በጣም ብዙ ጩኸት ነበር። ግቤ ሶስት ሲሰራ ጎረቤት አገራት ብቻ ሳይሆኑ ዩኔስኮም ጩ እዛም ያደርቀው ነገር አለ። እዛ ያፈርሰው ነገር አለ። ታችኛው ተፋሰስ ሀገራት ይቸገራሉ የሚል ከፍተኛ ዘመቻ ነበር። አሁንም ሲሚላር ነው። በጊቤ ሶስት፣ በህዳሴ ግድብ እየተነሳ ያለው ማንኛውም አይነት ጥያቄ ችግር ፈጣሪዎቹ እኛንም፣ ሌላ ቦታ ጊዜ አናባክን ባስቀመጥነው ጊዜ ህዳሴን ብንጨርስ ኖሮ ልክ እንደ ጊቤ ሶስት አጀንዳ ይሞታል። እኛ ተኝተንበት ሳንጨርስ ሌሎች በቸገራቸው ቁጥር የሚያስጡን ሀሳብ የፓርላማ አጀንዳ ማድረግ አያስፈልግም። አጀንዳ ማድረግ የሚያስፈልገው ህዝቡ ገንዘብ የጀመሩ ማውራት አለበት። መንግስት በቀጥታ ማለት አለበት። ስራው ማለቅ አለበት። ስራውን መጨረስ ላይ ምንድን ነው ይመስለው የሚለውን ፓርላማ በአካል ሄደው ማየት አለበት። እየተሰራ ያለውን ስራ ድሮም ስለምታውቁት ኮምፔ ማለት ትችላላችሁ። ምን ነበር ምን የተሰራ የሚለው እዛ ችግር ካለ እሱን ነቅሳችሁ አወጥታችሁ እሱን ነው ማረም ያለበት። ኃላፊነት አይሰማቸውም ስለተባሉ የሚዲያ ተቋማት በተመለከተ ከሰጡት ሰፊ ማብራሪያም ተከታይ ይገኝበታል። የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫወታችሁ እኛ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለ ነው፣ አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ሕልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም፣ ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነፃነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ ሰየው በደስታ ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነጻነትና በዲሞክራሲ ስም የሚቀለል ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። ለዚ አይነት ችግሮች አሉ። ጠቅላይ ሚኒስትር ዶክተር አቢይ ከምክር ቤት አባላት ለቀረቡ ጥያቄዎች ማብራሪያ ከሰጡ በኋላ የፕሬዚደንቷ ንግግር በ19 ድምፅ ተአቅቦ በአንድ ተቃውሞ በአብላጫ ድምፅ ጸድቋል። ለዲደብሊው ዘገባ